ወደ ቤንሻንጉል ይመልሰናል። በትላንትናው የተቀረበ አንድ ዘገባን ተከታይ ነው የምናሰማችሁ በትላንቱ ዘገባችን እንደ ተመለከተው ከ አራት መቶ በላይ አርሶ አደሮችን ወክለው የክስ መጥሪያ ለመስጠት ወደ ቤንሻንጉል ጉሙዝ ክልል የሄዱት አቶ በለጠ አባቴ የተባሉ ነዋሪ የታሰሩበት ምክንያት በእርግጠኝነት እንደማያውቁ ነው የክልሉ የሕዝብ ግንኙነት ጉዳዮች የሚናገሩት። ይሁንና ከመሬትና ከካሳ ጥያቄ ጋር የተያያዘ ግን አይደለም ይላሉ። መለስካቸው አመሃ አራት መቶ ሁለት አርሶ አደሮችን ወክለው የትምህርት ሚኒስቴርን እና የቤኒሻንጉል ጉሙዝ ብሔራዊ ክልላዊ መንግስት ምክር ቤትን በፌዴራል ከፍተኛ ፍርድ ቤት የፍትሀ ብሔር ክስ የመሠረቱት አቶ በለጠ አባተ የታሰሩት ከቀረበው ክስ ጋር የተያያዘ እንዳልሆነ የክልሉ ኮሚኒኬሽን ጉዳዮች ኃላፊ አቶ ሀብታሙ ተስፋዬ በስልክ ለቪኦኤ ገልጸዋል። በአሶሳ ከተማ መስፋፋት ምክንያት የአርሶ አደሮች ይዞታ የነበረ መሬት ወደ ከተማው መከለሉን አቶ ሀብታሙ አረጋግጠዋል። ለአርሶ አደሮችም በተለያየ መንገድ ካሳው እንዲፈጸምላቸው ጥረት እየተደረገ ነው የሚሉት አቶ ሀብታሙ ይህን ያልተቀበሉ አርሶ አደሮች ሌላ መንገድ እንደመረጡም ተናግረዋል። የአቶ በለጠ እስር ግን ከዚህ ጉዳይ ጋር የተያያዘ አይመስለኝም የሚሉት አቶ ሀብታሙ ግን የትናንት ምሽቱን የቪኦኤ ዜና ካዳመጡ በኋላ ለማጣራት የሞከሩትን ነግረውኛል። ስለ ድምፁ ጥራት አስቀድሜ ይቅርታ ጠይቃለሁ። Anlatmakla tanışacağım adam. İyimser gün, elde tutuyor. Bayıldım, elde tutuyorum. Çirkin አሁን ግን በቀጥታ በምን ጉዳይ እንደተያዙ የሚያውቁት ነገር የለም። ከኖሬቴክ ፓርሽን ጋር ሳይሆን በህዝብ ስም ምናልባት የደሩት ወንጀል ሊኖር ይችል ይሆናል ለሚል ዲፖማ ነው ማ እንዲሆን የሚችል እንጂ የህዝብ ጥያቄ ስለጠየቀ ሰው የሚጠየቅበት ስርዓቶችን አገኘኛለ ነው። በዛም ተብሎ ይጠየቃለ እና እርሶ ሲያጣሩ ግን የተነገሩት ምንም ነገር የለም ማለት ነው የተነገረኝ በህዝብ ስም